ምዕራፍ 18 ሌሎች የምዕራብ አፍሪካ አካባቢዎች 1840 እስከ 1878 ዓመተ ምህረት ይህን ከ1840 እስከ 1878 ዓመተ ምህረት የነበረ የምዕራብ አፍሪካን ጉዳይ ጥናት ለማጠቃለል የሚስዮን ስራ በጠረፍ አካባቢ በነበሩ ጥቂት ስፍራዎች እንዴት እንደተጀመረ በአጭሩ እንመልከት። ወደ ምዕራብ አፍሪካ እልፍ ብለን ስንመለከት ዋናው ጥረት የተደረገው ጎልድ ኮስት ወይም ጋና ውስጥ ይገኝ በነበረው የዌስሊየን ሜቶዲስት ቤተ ክርስቲያን ሆኖ እናገኘዋለን። ጥረቱም በ1830 ዓመተ ምህረት በዊሊየም ዲ ግራፍት የተጀመረውን ስራ ለማስፋፋት ነበር። በ1841 ዓመተ ምህረት ቶማስ ፍሪማን የተባለው ሚስዮናዊ እዚያች ዋና ከተማ የሜቶዲስት ሚስዮን ለመመስረት ይቻል እንደሆነ ለማየት ኩማሲ ወደ ተባለ መሃል አገር ተንቀሳቀሰ። እዚያም በአሻንቲ ንጉስ መካከል የወዳጅነት አቀባበል ተደረገለትና ሚስዮናውያኑን ቤተክርስቲያን የሚገነባባበት ቦታ ተሰጠው። እዚሁ ኩማሲ ውስጥ እንዲሰሩ ተጨማሪ ሚስዮናውያን ተልከው ነበር። ነገር ግን አንዳንዶቹ ሞቱ፣ ሌሎቹም ስራውን መስራቱ ተሳናቸው። በጠረፍ አካባቢ ብዙ ሰዎች ወደ ክርስትና እምነት ይመጡ ጀመር። የክርስቲያኑ ቁጥር እየጨመረ በመጣ መጠን የባህላዊ ሃይማኖቶች ካህናት ፍርሃት አደረባቸው። ይህ የሆነው ተከታዮቻቸውን እንዲያጠኑና ደመወዝ የሚከፍላቸው እንደማይኖር በማመን ነበር። በታዳጊቱ ቤተ ክርስቲያንና በባህላዊ የነገድ ሃይማኖት ካህናት መካከል ብዙ ጊዜ አለመግባባት ነበር። ይህን ለመሰለው ችግር ምሳሌ የሚሆን ጉዳይ በ1849 ዓመተ ምህረት ታይቷል። ኬፕ ኮስት አጠገብ በሚገኝና አሳፋ በሚባል ስፍራ አንድ አነስተኛ ክርስቲያናዊ ማህበር ይኖር ነበር። ስፍራው ብራፎ የሚባል የተቀደሰ ደን ያለበት ሲሆን የአካባቢው አምላክ ወይም ጣዖት የሚመለክበትና ካህናቱም የሚያገለግሉበት ነው። ካህናቱ አንዱ ወደ ክርስትና እምነት መጣ። የካህናቱ ተጠሪዎች ይህን ሲመለከቱ ሁኔታው ለክብራቸውና ለገበያቸው አስጊ መሆኑን በመረዳት ቅዱሱን ስፍራቸውን ለመከላከል በሚል ሰበብ ከጎሳ አለቆች ድጋፍ ጠየቁና አገኙ። አለመግባባቱ የለየለት ጥቂት ክርስቲያኖች ለቤት ሥራ የሚውሉ ምሰሶዎችን ከተቀደሰው ደን ውስጥ በቆረጡ ጊዜ ነው። ድርጊቱ በተፈጸመ ጊዜ በዚህ ጉዳይ ላይ እንዲወሰን ባልደረቦቹ የሸሙት የአካባቢው አለቃ አስር ክርስቲያኖችን አሰረና መንደሮቻቸውን አቃጠለ። ጉዳዩ ወደ ዳኞች ቀርቦ ብዙ መተራመስ ወይም ውጥረት ፈጥሮ ነበር። በመጨረሻም ቤቱ ሁለቱንም ወገኖች በገንዘብ ቀጣቸው። የመቶዲስት ቤተ ክርስቲያን ዋና መስሪያ ቤት ካለበት ከኬፕ ኮስት ባስተ ምስራቅ ሲል የዴኒማርክ የንግድ ጣቢያ ክርስቲያንበርግ ትገኝ ነበር። ክርስቲያንስበርግ ስበርግ ባሁኑ ጊዜ የጋና ዋና ከተማ የሆነችው አኪራ አካል ናት። የባዛል ሚሲዮን ማህበር ዋና መስሪያ ቤት የሚገኘው ክርስቲያንስበርግ ውስጥ ነው። ይህ ማህበር በ1840 ዓመተ ምህረት ብዙ ሰዎችን ወደ ስፍራው ቢልክም በህይወት የቆየና በስራ ላይ የነበረ አንድ ሚስዮናዊ ብቻ እንደነበር ምዕራፍ 15 ውስጥ ተመልክተናል። ከ1840 ዓ.ም በኋላ የባዘል ሚስዮን አዲስ የቤተ ክርስቲያን ተከላ መመሪያ አወጣ። በዚሁ መሰረት ምስን የሆነዎቻቸውን አቦኮቡቢ እና አቡሪ ወደ ተባሉ የመሀል አገር ስፍራዎች መላክ ጀመሩ። በአስራ ስምንት አርባ ሶስት ዓመተ ምህረት የመጀመሪያው የወንዶች በአስራ ስምንት አርባ ሰባት ዓመተ ምህረት የልጃ ገረዶች ትምህርት ቤቶች ከፈቱ። ከአንድ ዓመት በኋላ በአስራ ስምንት አርባ ስምንት ዓመተ ምህረት የተመሰረተ እምነት አስተማሪዎች የሚሰለጥኑበት የመጽሐፍ ቅዱስ ትምህርት ቤት ተከፈተ። የባዘል ሚስዮን ከዚህም ሌላ የቅዱሳት መጽሐፍት ትርጉም በሌላ ለቤተ ክርስቲያና እድገት አስፈላጊ መሆኑን ተረድቶ ነበር። በዚሁ መሰረት መጽሐፍ ቅዱስን ወደ ቲዊ ቋንቋ የመተርጎሙ ስራ በ1858 ዓ.ም ተመረተ ተጀምሮ በ1868 ዓ.ም ተጠናቀቀ። በ1869 ዓ.ም ከ1851 አባላት ያሏቸውና በ8 ክፍሎች የተካፈሉ 24 አጥቢያ ክርስቲያን ነበሩ። ከ1870 ዓ.ም በባህር ዳርቻው በሚገኙ የእንግሊዝ ቅኝ ገዢዎችና የአሻንቲ ነገስታት መካከል ጦርነት ይካሄድ ጀመር። በ1874 ዓመተ ምህረት ሻንቲዎች ድል ሆኑ። በጦርነቱ ምክንያት የወንጌል ሥራ ከቀድሞ በከፋ ሁኔታ አስቸጋሪ የሆነና ቤተ ክርስቲያን በተገቢው ፍጥነት ማደጓ ተገታ። ዳሆሜ ከጎልድ ኮስት ባስተ ምሥራቅ ዛሬ ቤኒን የምንላት ዳሆሜ ነበረች። አገሪቱ በጎረቤት ከሚገኙ ነገዶች ጋር ጦርነት እያደረገ ከፍተኛ ሀብት በአከማቸ ጨካኝ ንጉስ ትገዛ ነበር። የጦር ሰራዊቱ እጅግ ብርቱ ስለነበር በዙሪያው ያሉ ነገዶችን ድል አድርጎ ብዙ ሰዎችን በመማረክ በባርነት ይሸጣቸዋል። ንጉሱ ክርስቲያኖች ወደ አካባቢው ቢመጡ የባሪያ ንግድ እንዲቆም ለማድረግ እንደሚጥሩ ያውቅ ስለነበረ እና መምጣታቸውን አጥብቆ ይቃወም ጀመር። በ1857 ዓ ም የቤተ ክርስቲያን ሚስዮናውያን ማህበር በባህር ዳርቻው በሚገኘውና ዋይዳሂ በሚባል ስፍራ የክርስትና ምስክርነት ጣቢያ ከፈተ ሚስዮኑ ፒደብሊዩ ባርናስኮ በሚባል አፍሪካዊ ይመራ ነበር። ነገር ግን በባሪያ ንግድና የዳሆሜ ንጉስ በፈጠረው ችግር የተነሳ ከ1857 እስከ 1878 ባለው ጊዜ በአካባቢው የታየ ክርስትና እድገት አነስተኛ ነበር። ላይቤሪያ ላይቤሪያ ውስጥ ከ1849 እስከ 1878 ዓ.ም የነበረው እድገት በጣም አዝጋሚ ነበር። ችግሩ ከሁለት አቅጣጫ የመጣ ነው። የመጀመሪያው ለጤና ተስማሚ ያልሆነውና የአየር ሁኔታ ሲሆን፣ ሌላው በጠረፍ አካባቢ በሰፈሩ ጥቁሮች መሀል አገር ባሉ መሀል አገር ባሉ ነገዶች መካከል የነበረው ጥላቻ ነው። ሁለት የሚሲዮን ማህበራት በጠረፉ አካባቢ ካሉ ጥቁር ሰፋሪዎች ትብብር ስላጡ ላይቤሪያ ውስጥ የጀመሩትን ስራ ትተው ወደ ሌሎች የአፍሪካ ክፍሎች ተጓዙ። እነሱም የአሜሪካ ባፕቲስት ሚስዮናውያን አንድነትና የአሜሪካ የሚስዮን ቦርድ ነበሩ። የፕሮቴስታንት ኤጲስቆጶስ ቤተ ክርስቲያን ማለትም የእንግሊዝ ግን በላይቤሪያ የመጀመሪያውን ስራ ቀጠለ። ያም ቢሆን ወደ መሃል አገር ገፍቶ መግባቱ አልሆነለትም። ከሚስዮናውያኑ አንዱ ችግሩን እንዲህ በማለት ገልጦታል። በአፍሪካ ባህር ዳርቻ ማለትም ላይቤሪያ በሚኖሩና በመካከል አገር በነበሩ ሕዝቦች መካከል ከፍተኛ መቀናናት ስሜት ነበር፣ ራስ ወዳድነት ነበር የዚህ ምክንያቱ። በ1855 ዓመተ ምህረት ግን የመሀል አገር ሚስዮን ጣቢያ ተከፈተና የውጭ ሚስዮናውያንና የላይቤሪያ መጋቢዎች ያገለግሉበት ጀመር። በ1870 ዓመተ ምህረት አካባቢ የላይቤሪያ ኤጲስቆጶስ ቤተክርስቲያን 446 የቆረቡ አባላት ብቻ ነበሩት። የሚስዮን ጣቢያዎቹ ግን 22 ደርሰው ነበር። ዘጠኙ ላይቤሪያውያን አስራ ሦስቱ ደግሞ ከሌላ ጎሳ ነበሩ። ሕመምና የጤና ለመስተካከል ስራቸውን ውሱን አደረገው እንጂ የሜቶዲስት ቤተክርስቲያንና የክርስቶስ ሐዋርያት ቤተክርስቲያን በዚያ ጊዜ ላይቤሪያ ውስጥ ሰርተዋል። በ1860 ዓመተ ምህረት የተባበሩት የአሜሪካ ሉተራውያን ቤተክርስቲያን ላይቤሪያ ውስጥ ከነበሩ ነገዶች ከአንዱ ጋር አንድ ስራ ጀመረች። በ1874 ዓመተ ምረት አፍሪካውያን የቴክኒክ ትምህርት የሚያገኙበትን የሙሉምበርግ ኢንዱስትሪያዊ ሚስዮን አቋቋሙ። ጥያቄዎች፣ አንደኛ የባዘል ሚስዮን ከ1840 እስከ 1874 ዓመተ ምረት በነበረው ጊዜ ለጎልድ ኮስት ያከናወነውን ስራ የግለጡ። ሁለተኛ ከ1840 እስከ 1878 ዓመተ ምህረት ባለው ጊዜ ዳሆሜ ውስጥ ክርስቲያናዊ ሚስዮን ለመመስረት አስቸጋሪ የሆነው ለምን ነበር? ሶስተኛ ሚስዮናውያን በ19ኛው መቶ ክፍለ ዘመን ላይቤሪያው መሃል አገር ለሚገኙ ነገዶች ወንጌልን ማድረስ እያቃታቸው ለምን ነበር?